የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ መንግስት ከመስከረም 2018 ዓ ም ጀምሮ ለመንግስት ሰራተኞች ተጨማሪ የደሞዝ ማሻሻያ እንደሚያደርግ አስታወቀ። በአማራ ክልል ደቡብ ወሎ ዞን ተንታ ወረዳ በተከሰተ የተፈጥሮ አደጋ የአራት ሰዎች ህይወት አለፈ። ትናንት አመሻሹም በጋምቤላ ክልል በኑዌር ብሔረሰብ ዞን ኒንያንግ በተባለ ከተማ የከባድ ዝናብ ባስከተለው ጎርፍ ከሺ በላይ ቤቶች መውደማቸው ተሰማ። እስራኤል ለደቡብ ሱዳን አስቸኳይ የሰብዊ እርዳታ እንደምታቀርብ አስታወቀች። የአንጋፋ አርቲስት ደበበሸቱ የቀብር ስርዓት ነገ በመንበረ ጸባዎት ቅድስ ስላሴ ካቴድራል ይፈጸማል። ዜናው በዝርዝር መንግስት ከመስከረም 2018 ዓ ም ጀምሮ ለመንግስት ሰራተኞች ተጨማሪ የደሞዝ ማሻሻያ እንደሚያደርግ አስታወቀ። በሚደረገው የደሞዝ ጭማሪ ዝቅተኛው የመንግስት ሰራተኛ ደሞዝ ከነበረበት ከ4760 ወደ 6000 ብር እንዲያድግ ይደረጋል ተብሏል። 6940 የነበረው የዲግሪ ተመራቂ መነሻ ደሞዝ ወደ 11500 ብር እንደሚሻሻል ያስታወቀው የሲቪል ሰርቪስ ኮሚሽን ከሲቪል ሰርቪስ ውጭ በተለያዩ ዘርፎች የተሰማሩ የመንግስት ሰራተኞች ደሞዝም ማሻሻያ ይደረግበታል ብሏል። በማሻሻዩ መሰረት ከፍተኛው የመንግስት ሰራተኛ ደሞዝ ከነበረበት 21492 ብር ወደ 39 ሺ ብር ያድጋል ነው የተባለው። በጉዳዩ ላይ አስተያየታቸውን የሰጡት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሳሁን ፎሎ ተጨማሪውም በበጎ እንደሚቀበሉት ለዶችቨለ ገልጸዋል። አሁን ካለው ኑሮ ጋር በቂ ነው ባይባልም እኔ መንግስት ያደረገው ጭማሪ ጥሩ ነገር ነው ብዬ ነው የሚወስደው። በእኔ በኩል የሚደገፍና የሚበረታታ ነው ብዬ አስባለሁ። ምክንያቱም ካለው ከአቅም ጋር ተገናዝቦ ማለት ነው። ከመንግስት የመክፈል አቅም ጋር ተያይዞ አሁን የተጨመረው ለሰራተኛው ቢያንስ የተወሰነ ነገር ጠቀሜታ አለው ብዬ ነው የምገምተው እና በፖዚቲቭ መልኩ ነው ይሄን የምናየው ማለት ነው። ይህንን የደሞዝ ማሻሻያ ተከትሎ መንግስት ለደሞዝ የሚያወጣው ጠቅላላ ዓመታዊ ወጪ ወደ 560 ቢሊዮን ብር እንደሚያድግ መጠቀሱን ሰለሞን ሙጬ የላከው ዜና ያመለክታል። በአማራ ክልል ደቡብ ወሎ ዞን ተንታ ወረዳ በተከሰተ የተፈጥሮ አደጋ የአራት ሰዎች ሕይወት አለፈ። በወረዳው 01 የአመድ ቀበሌ ልዩ ስሙ ሳሬታ በተባለ ቦታ ነሐሴ 10 ቀን 2017 ዓ ም ከምሽቱ አምስት ሰዓት በተከሰተ ናዳ የአንድ ቤተሰብ አባላት የሆኑ አራት ሰዎች ሕይወት ማለፉ ነው የተነገረው። በቤቶቹ ላይ ያረፈው ቋጥኝ ከባድ ከመሆኑ ጋር ተያይዞ አስክሬን ለማውጣት ከ12 ሰዓት በላይ በሰው ጉልበት እንደተቆፈረ የአካባቢው ነዋሪ አቶ ወንድሙ ዋሴ ለዶችቨለ ገልጸዋል። ጥቅጥቅ አድርጎ ነው። አንድ ቤተሰብ ያው አራት ቤተሰብ ነው። ጨርቅ ምናምን እንኳ ጓዝ አልተረፈም። ጠላላ ቤቱ ጨላሳ ወርሟል። ድንጋይ ተጭኖ ተስር ተቆፍረው ነው። በጣም ከባድ ነው። የሚነቃነቅ ነገር አይደለም። በጣም ከባድ ነው። ምንም ቤ እንዲው ቤት ምን ጭራሽ ያለበት አያስታውቅም። በጣም እ በጣም የሚከብድ ነው። በጣም ምን አገር ምድሩ ተሰብስቦ ተወዲያና ተወዲህ ነው። በጣም ትናንትና ያው ሁለቱ ተምሽቱ ሶስት ሰዓት ነው የተቀበሩት። የወረዳው መንግስት ኮሚኒኬሽን የአቅም ግንባታ ባለሙያ አቶ መካሽ ይማን በበኩላቸው ቋጥኙ በጣም ትልቅ ከመሆኑ የተነሳ በሰው ጉልበት ለማንቀሳቀስ እንዳልተቻለ ነው የጠቆሙት። ቋጥኝ ድንጋይ ናዳው ከላይ ወርዶ አርባ ቆርቆሮ የቤት ክዳን ያለውና ሳር ቤቱን ጎን ያለውን በቃ አራት ሰዎች ሙሉ ለሙሉ ነው የያዛቸው ወደ ታች ጨፍልቆ የቤቱ ገጽታ ግድግዳው አይታይም። በቃ ሙሉ ለሙሉ ነው እዛው የደርም ሰው ያዘው የሰው ልጅ የማይሰራ ለምን የሶስት ማስከሬ መውጣቱ ጉል ብያለሁኝ። ታዛይ ነው አንድ ቤት ነው የሚያለው። ከትናንት በስቲያ የደረሰው ይህ አደጋ የሰዎችን ሕይወት ከመጥቀፉ ባሻገር በርካታ የቤት እንስሳትን እንደገደለ በተንታ ወረዳ ግብርና ጽሕፈት ቤት ኃላፊና የአደጋ መከላከል ዋና ምግብ ዋስትና ቡድን ተቆጣጣሪ አቶ መሀመድ ሰይድ በበኩላቸው ገልጸዋል። አካባቢው ለትራንስፖርት ምቹ ባለመሆኑ በማሽን አስክሬን የማውጣት ተግባሩን ለማገዝ አለመቻሉንም አስረድተዋል። ሰዎቹ አጋጣሚ ከዳገት ስር አካባቢ ነበሩ ከበያቸው ከዳገት ላይ ያለ ገደብ ተንሸራቶ ወርዶ ነው ተዳራሽ እያረፈው የአንድ ቤተሰብ ሙሉ ቤቱም ሰዎቹም አንድ ቤት ውስጥ እንደነበረ እንዳለ ቤቱ ላይ ነው ወርዶ ያረፈው አራት ሰዎች ናቸው እንስሳቶችም የሰዎችም ያው ትልቅ ቋጤ ነው ንት ከቶ ሙላታቸው ከስላያ ስለምችል ምክንያቱም ሌላ ማሽን እንዳያስጠቀም ቦታው አይመችም። ለዚህ ይህ ዜና እስከተጠናቀረበት ጊዜ ድረስም በቋጥኙ ስር የነበሩ አራት አስከሬኖች መውጣታቸውን ኢሳያስ ገላው በላከው ዜና ጠቅሷል። ትናንት አመሻሽ ላይ በጋምቤላ ክልል በኑዌር ብሔረሰብ ዞን ኘንያንግ በተባለ ከተማ የጣለ ከባድ ዝናብ ባስከተለው ጎርፍ 2640 መኖሪያ ቤቶች መውደማቸውን የዞኑ ኮሚኒኬሽን ጉዳዮች መምሪያ አስታወቀ። የዞኑ ኮሚኒኬሽን ኃላፊ አቶ ኮንግ ፔል የተከሰተው ጎርፍ ከቤቶች በተጨማሪ በቁም እንስሳትና እርሻ ላይም ጉዳት ማድረሱን አመልክተዋል። ደርክን ከባድ ዝናብ ነው። ትናንትና መቀናት አስራ አንድ ዝናብ ነው። አሁን ገሺ ስድስት መቶ አርባ ቤቶች ወድሟል። ሌላ ደግሞ የእርሻ ሄክታር ማለት ነው፣ አንድ መቶ ሰላሳ ሄክታር እርሻ ወድሟል። ከብቶች፣ አስር ከብት፣ አምሳ ሰባት ፍየል፣ እነዚህ ናቸው። በዚህ በነሐሴ ወር መጀመሪያ ላይ የኢትዮጵያ ሜትሮሎጂ ተቋም በያዝነው ወር ከመደበኛ መጠን ያለፈ የዝናብ ስርጭት ሊከሰት እንደሚችል አስታውቆ ነበር። የተቋሙ የጋምቤላ ማዕከል በተለይም በወንዝ ዳርቻ የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉና ተጋላጭ እንዳይሆኑ ሲል መግለጹንም ነጋሳ ደሳለኝ በላከው ዜና አስታውሷል። የምትከታተሉት የዶቼ ቬለ ዲደብሊዩን ዜና ነው። እስራኤል በአዲስ የፖለቲካ አለመረጋጋት ለምትናጠው ደቡብ ሱዳን አስቸኳይ የሰብአዊ እርዳታ እንደምታቀርብ አስታወቀች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳአር ይህን የተናገሩት መገናኛ ብዙኃን ቴል አቪቭ ከደቡብ ሱዳን ጋር ከጋዛ ፍልስጤማውያንን ወደ ሌላው ቦታ ስለማስፈር ተነጋግራለች የሚል ዘገባ ካቀረቡ በኋላ እንደሆነ አዣንስ ፍራንስ ፕሬስ አመልክቷል። ደቡብ ሱዳን ዘገባውን አጥብቃ አስተባብላለች። ጌዲዮን ሳአር በመግለጫቸው በአሁኑ ወቅት ከኮሌራ ወረርሽኝ ጋር የምትታገለው ደቡብ ሱዳን ከባድ የአቅርቦት እጥረት እንዳጋጠማት አመልክተዋል። በዚህም ምክንያት በከፍተኛ ሰብአዊ ቀውስ ውስጥ በመሆኗ ሀገራቸው ለተጎዱት መድኃኒትና የውሃ ማጣሪያዎችን ጨምሮ አስቸኳይ ሰብአዊ እርዳታ ታደርሳለች ማለታቸውን ዘገባው አክሎ ገልጿል። ይህ በእንዲህ እንዳለም በተባበሩ መንግስታት ድርጅት የሚደገፉ ባለሙያዎች ጋዛ ውስጥ ረሃብ እንዳይስፋፋ ማስጠንቀቃቸውን አዣንስ ፍራንስ ፕሬስ በዘገባው ጠቅሷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬን ሩሲያን ጦርነት በአስቸኳይ ለማስቆም ከፈለጉ ፕሬዝደንት ቮሎዲሚር ዘለንስኪ ይችላሉ ሲሉ የሰነዘሩት አስተያየት ተግባራዊ ሊሆን አይችልም እየተባለ ነው። ትራምፕ ዘለንስኪ የዩክሬንን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል የመሆን ሀሳቧን በመተውና ከሩሲያ የተገነጠለችውን ክሬሚያን በመመለስ በፍጥነት ሰላም ማውረድ ይችላሉ ነው ያሉት። ትራምፒን አስተያየታቸውን በራሳቸው ማህበራዊ መገናኛ ዘዴ ትናንት ያስነበቡት ዛሬ ከዘለንስኪ ጋር በዚህ ጉዳይ ለመነጋገር ቀጠሮ ይዘው ነው። ከወራት በፊት በመገናኛ ብዙሃን ፊት ዘለፋ ያስተናገዱት ዘለንስኪ በድጋሚ ከትራምፕ ጋር ዛሬ ከመነጋገራቸው አስቀድመው በጦርነቱ ሩሲያ ልትሸለም አይገባም ሲሉ በማህበራዊ መገናኛ አቋማቸውን አሳውቀዋል። ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባሳለፍነው ሳምንት አርብ በግንባር ተገናኝተው የተነጋገሩት ትራምፕ ውይይቱ አዎንታዊ እድገቶች አሉት ከማለት በዘለለ ዝርዝሩን ይፋ አላደረጉም። ፑቲንም በበኩላቸው ስለ አላስካው የሁለቱ መሪዎች ውይይት ለጎረቤት ሀገራት ገለጻ ማድረጋቸው ነው የተነገረው። ይህ በእንዲህ እንዳለም የትራምፕ ፑቲንን በግንባር ተገናኝቶ መወያየት በስጋት ሲከታተሉ የሰነበቱ የአውሮፓ ሀገራት የተወሰኑት ዘለንስኪን ተከትለው ወደ ዋሽንግተን ተጉዘዋል። የጀርመን፣ የፈረንሳይ እንዲሁም የብሪታንያ መሪዎች የተጠቀሱ ሲሆን የአውሮፓ ህብረት ኮሚሽነር ኡርዙላ ፎንደር ላይን እንዲሁም የኔቶ ዋና ጸሐፊ ማርክ ሩትም አብረው ሄደዋል። የአውሮጳ መሪዎች ከሁለቱ መሪዎች ስብሰባ አስቀድሞም ከዘለንስኪ ጋር የዝግጅት ያሉትን ስብሰባ እንደሚያደርጉ ተገልጿል። የአንጋፋው አርቲስት ደበበሸቱ የቀብር ስነ ስርዓት ነገ ነሐሴ 13 ቀን 2017 ዓ ም በመንበረ ጸባወት ቅድስት ስላሴ ካቴድራል ከቀኑ 8 ሰዓት ይፈጸማል። ከባህልና ስፖርት ሚኒስቴር፣ ከኢትዮጵያ ብሔራዊ ቲያትርና፣ ከሙያ ማህበራትና ከስራ ባልደረቦቹ የተውጣጣው ቀብር አስፈጻሚ ኮሚቴ ዛሬ በሰጠው መግለጫ ከቀብሩ ስርዓት አስቀድሞ ከቀኑ አምስት ሰዓት ላይ በኢትዮጵያ ብሔራዊ ቲያትር የክብር ሽኝት እንደሚደረግለት አስታውቋል። የባህልና ስፖርት ሚኒስትር ዴኤታ ነቢዩ ባዬ አርቲስት ደበበ የመጀመሪያዎቹ የኢትዮጵያ የቲያትር ጥበብ አዘማኞች ትውልድ አካል እንደነበረ መናገራቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። አርቲስት ደበበ እሸቱ የመድረክ ብቻ ሳይሆን ድንቅ የፊልም ተዋናይ እንደነበር ይታወሳል። አርቲስት ደበበ በተዋናይነት፣ በደራሲነት፣ በአዘጋጅነት እንዲሁም በአዲስ አበባ ዩኒቨርሲቲ የባህር ማዕከል ውስጥም ዘመን የማይሽረው አሻራ እንዳኖረ ይነገርለታል። አርቲስት ደበበ ከተጫወታቸው ተውኔቶች መካከል እናት ዓለም ጠኑ፣ ያላቻ ጋብቻ፣ ጠልፎ በኪሴና የቬኑሱ ነጋዴ ይጠቀሳሉ። ደበበ እሸቱ በፖለቲካውም ከ1990ዎቹ አጋማሽ ጀምሮ በተለያዩ ተቃዋሚ ፓርቲዎች ውስጥ ገብቶ ተሳትፏል። የ1997ን ምርጫ ተከትሎም ለእስር መዳረጉ ይታወሳል። የአራት ልጆች አባትና የስምንት የልጅ ልጆች አያትም ነበር። ይህ ዶይቼ ቬለ ነው። ከዶቸቨለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። መንግስት ከመስከረም 2018 ዓ ም ጀምሮ ለመንግስት ሰራተኞች ተጨማሪ የደሞዝ ማሻሻያ እንደሚያደርግ አስታወቀ። በአማራ ክልል ደቡብ ወሎ ዞን ተንታ ወረዳ በተከሰተ የተፈጥሮ አደጋ የአራት ሰዎች ህይወት አለፈ። እስራኤል ለደቡብ ሱዳን አስቸኳይ የሰብአዊ እርዳታ እንደምታቀርብ አስታወቀች። ዜናው አበቃ።